የዩናይትድ ስቴትስ ፕሬዝደንታዊ እጩዎች ዶናልድ ትራምፕ ና ካማላ ሀሪስ ሁለት ወራት ለቀረው ፕሬዝደንታዊ ምርጫ በኢኮኖሚ ጉዳዮች ዙሪያ የሚያተኩረውን የመጀመሪያ ክርክራቸውን ለማካሄድ የምርጫ ዘመቻ ቡድኖቻቸው እየተዘጋጁ መሆኑ ተነግረዋል። የአሜሪካ ድምፁ ስካት ስተርንስ የምርጫ ውድድሩን ሂደት ቃኝቶ ያደረሰን ዘገባ ስመኝሽ የቆየት አቅርበዋለች። ዶናልድ ትራምፕ በኢኮኖሚና በካማላ ሀሪስ ዙሪያ ከፍተኛ ዘመቻ እያደረጉ ነው። ስለ ጓዴት ካማላ ሄሪስ የምናውቀው ይህንን ነው። ስለ አሜሪካ ሕዝብ ደንታ የላትም። በተለይ ደግሞ ታታሪ ስለሆኑት እና መካከለኛ ገቢ ስላላቸው አሜሪካውያን፣ ስለ እናንተ ምንም ግድ የላትም። የሀሪስ ዘመቻ በበኩሉ ለድርጅቶች ግብር ቅነሳ ሲባል ቤተሰቦችን የሚጎዱት ትራምፕ ናቸው ይላል። መካከለኛ ገቢ ያለውን የህብረተሰብ ክፍል መደገፍ የፕሬዝዳንትነቴ ወሳኝ ግብ ነው። የዘመቻው አካል የሆነው ማስታወቂያም ይህንኑ ያንጸባርቃል። ካማላ ሄሪስ የዋጋ ንረትን በመቆጣጠር የቤት አስቤዛ ተመጣጣኝ ዋጋ እንዲኖረው ታደርጋለች። ዋጋ የምትምኑ ድርጅቶች ላይ እርምጃ በመውሰድ የቤት ዋጋ እንዲቀንስ ታደርጋለች። በዚህ ምርጫ ኢኮኖሚ የመራጮች ዋነኛ ጉዳይ ነው። የፖለቲካ አማካሪ የሆኑት ሃንክ ሽንኮፍም ይህ ጉዳይ ሀሪስ በፍጥነት ማስተካከል ያለባቸው ነው ይላሉ። ሰዎች ነዳጅ ሲቀዱ እየጨመረ ነው ብለው የሚያስቡትን ዋጋ ለምን እንደሚከፍሉ የሚገዙት ዳቦ ለምን ያንን ያህል እንደሚያወጣ እና ሸማቾች ለሚከፍሉት ዋጋ ከአምራቾች የሚያገኙት ምርት ለምን መጠኑ ያነሰ እንደሆነ ማስረዳት አለባቸው ከትራምፕ ጋር ለምክትል ፕሬዚዳንትነት የሚወዳደሩት ጄዲ ቫንስ ለሀሪስ ድምፅ መስጠት ማለት ተጨማሪ የአሜሪካ ስራዎችን ማጣት ነው ብለዋል Think ጉልበት ያላቸው የተለያዩ አካላት በአገር ውስጥ ያለው የተበላሸ ቢሮክራሲ የሥራ ዕድላችሁን ወደ ቻይና በመላክ ሀብታም የሆኑትን ሁሉ አስቡ። እነሱን ለማሸነፍና ለመታገል ብቸኛው መንገድ በህዳር ወር ላይ የምንጠቀመው ድምፅ መስጫ ሳጥን ነው። ከሐሪስ ጋር ለምክትል ፕሬዚዳንትነት የሚወዳደሩት ቲም ዋልዝ በበኩላቸው ለአሜሪካ ሠራተኞች ቁርጠኛ የሆኑት ዲሞክራቶች መሆናቸውን በአጽንኦት ተናግረዋል። ዶናልድ ትራምፕና ጄዲ ቫንስ የሚያስቡት የተለየ ነገር ነው። እነዚህ ሰዎች ስለ ሰራተኞች የሚያውቁት ነገር እንዴት እንደሚጠቀሙባቸውና እንዴት እንደማይከፍሏቸው ብቻ ነው። ባገኙት አጋጣሚ ሁሉ በሰራተኞችና በጋራ የመደራደር አቅማቸው ላይ ጦርነት ከፍተዋል። ምርጫው ሊካሄድ ሁለት ወራት በቀሩት ወቅት የሚካሄደው ፉክክር እጅግ ተቀራራቢ ነው። አብዛኞቹ ከሕዝብ የተሰበሰቡ አስተያየቶች ሀሪስ በሀገር አቀፍ ደረጃ ከትራምፕ ትንሽ ከፍ ብለው እንደሚመሩ ቢያሳዩም የሚቺጋኑ መራጭ ዴቪድ ማርቴዝ ድምፁን የሚሰጠው ለትራምፕ መሆኑን ይገልጻል። እርሳቸው እውነተኛ አሜሪካዊ አርበኛ ናቸው ከራሳቸው ይልቅ በዚህ አገር ስለሚኖሩ ሰዎች እየበለጠ የሚጨነቁ ይመስለኛል። ሁሌም ሰውን ለመርዳት ይሞክራሉ። የጆርጂዋ መራጭ ቤካራሽ በበኩሏ ሀሪስን ትደግፋለች። አሁን ያለ ነው በአውሮፓውያኑ 2024 ላይ ነው። አዲስ ሀሳብ፣ አዲስ መንገድ የሚያሳይ ትኩስ ኃይልና ብሩህ የወደፊት ተስፋ ያስፈልገናል። የምርጫ ዘመቻቸውን አጠናክረው የቀጠሉት ትራምፕና ሀሪስ በሚቀጥለው ሳምንት አብዛኛውን ጊዜያቸውን የሚያሳልፉት ጳጉሜ አምስት ለሚያካሄዱት የመጀመሪያ ክርክር በመዘጋጀት ይሆናል። በስካት ስተርንስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።